ተከታዩ መጽሔት ዘገባ ወደ አዲስ አበባ ይመልሰናል። የዩናይት ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ በኢትዮጵያ የተከሰተውን የረሃብ ወይም የድርቅ አደጋ ለማቃለል በሚደረገው ጥረት የሚረዳ ቡድን ባለፈው ሳምንት ወደ ኢትዮጵያ እንደላከ የአገልግሎት ስራ አስኪያጇ ግል ስሚት ገልጠዋል። ኢትዮጵያ ውስጥ ኤልኒኞ በተባለው የአየር ጠባይ ለውጥ ሳቢያ የተከሰተው ድርቅ ከዚህም የከፋ አደጋ ከማስከተሉ በፊት ለመቆጣጠር የሚቻልበት ስራ እንደተጀመረ ኢትዮጵያ የገባው የዚህ ቡድን መሪ ጆናታን አንደርሰን ለአሜሪካ ድምጽ ራዲዮ ገልጠዋል። እስካሁን ባለው ጊዜ በድርቁ ሳቢያ የሞተ ሰው እንደሌለ፣ የቁም እንስሳት ግን መሞታቸውን ሚስተር አንደርሰንን ጠቅሶ የትግርኛው ክፍል ባልደረባችን በተረ ስልጣን ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍሳሀዬ ይዛ ቀርባለች። ዳርት በሚል የእንግሊዝኛ አህጽሮት የሚታወቀው በውጭ ሀገራት የተከሰቱ ቀውሶችን በማስወገድ ተግባር የሚረዳ የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ክፍል የከፋ ሁኔታ ከመፈጠሩ በፊት የድርቁን ሁኔታ ለመቆጣጠር ወደ ኢትዮጵያ እንደተላከ የቡድኑ ምክትል ኃላፊ ጆናታን አንደርሰን ገልጸዋል። ወደ ኢትዮጵያ የተላኩት ሰዎች አስራ አራት ሲሆኑ የቡድኑ አባላት ቁጥር እንዳስፈላጊነቱ ሊጨምርና ሊቀንስ እንደሚችል አክለው ተናግረዋል። የቡድኑ አባላት በሰብአዊ ረድኤት የረጅም ጊዜ ልምድ ያላቸው ሰዎች፣ የሎጂስቲክስ ድጋፍ የሚሰጡ ቴክኒካዊ አማካሪዎችና የቅንድ ከብት ባለሙያዎች እንደሚገኙባቸው ጆናታን አንደርሰን ተናግረዋል። አንደርሰን ቡድኑ ባለፈው ሳምንት ኢትዮጵያ ከገባ ወዲህ ስላከናወናቸው ተግባሮች ገልጸዋል። ጥናት አካሄደናል። በአሁኑ ወቅት ኢትዮጵያን የገጠማት ድርቅ በአምሳ ዓመታት ውስጥ ባልታየ አይነት የከፋ ነው። ድርቁ የተከሰተው ትግራይን፣ አፋርን፣ የአማራ ክልልን፣ የደቡብ ህዝቦችን፣ የሶማሌ ክልልንና ኦሮሚያን ባካተቱ ስድስት ክልሎች ነው። ብዙ የቀንድ ከብቶች መሞታቸውን ለማየት ችለናል። የምግብና የሚጠጣ ውሃ እጥረትም አለ። ከመኖሪያ መፈናቀልም እያስከተለ ነው። በኢትዮጵያ የተከሰተው ድርቅን በሚመለከት እስካሁን ባለው ጊዜ በተደረገው ጥናት መሰረት ሰዎች በድርቁ ምክንያት የተጎዱ ቢሆንም የሞቱ ሰዎች መኖራቸውን የሚያሳይ ምልክት እንደሌለ የገለጹት ጆናተን አንደርሰን እስካሁን ባለው ጊዜ የበዛ እርዳታ ያቀረበው የዩናይትድ ስቴትስ መንግስት እንደሆነ ጠቁመዋል። በውጭ ሀገራት የተከሰቱ ቀውሶችን በማስወገድ ተግባር የሚረዳ የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ክፍል ዳርት በኢትዮጵያ ለሚያስፈልገው ስራ ከ530 ሚሊዮን ዶላር በላይ እንደተመደበለት አንደርሰን ገልጸዋል። ይህ የተመደበው ገንዘብም ቡድኑ ከመላኩ በፊት ሲሰራበት እንደቆየ የዚሁ ቡድን ኃላፊነትም የተጀመረውን ስራ ማቀላጠፍ መሆኑን አንደርሰን ጨምረው ገልጸዋል። ዩናይትድ ስቴትስ ካሁን ባለው ጊዜ የለገሰችው አራት መቶ ሚሊዮን የወጣበት የምግብ ረድኤት ለአራት ሚሊዮን ተረጂዎች ተከፋፍለዋል። በበቂ ምግብ ጉድለት ለማቀቁ ልጆችና ለነፍሰ ጡር ሴቶች እርዳታ እየተደረገ ነው። የውሃ ጉድጓድም እየተቆፈረ ነው። ውሃ ለሚያስፈልጋቸው እንዲዳረስም እየተደረገ ነው። አርሶ አደሮች ዝናብ ሲገኝ የሚዘሩት እህልንም እያቀረብን ነው ሲሉ የቡድኑ ምክትል ኃላፊ አንደርሰን ገልጸዋል። ዩናይትድ ስቴትስ የለገሰችው መጠን በኢትዮጵያ የተከሰተውን ከባድ ድርቅ ለማቃለል ከሚያስፈልገው ገንዘብ ጋር ሲወዳደር ያነሰ ስለሆነ ጥረታችሁ በገንዘብ እጥረት ምክንያት እንዳይሰናከል ስጋት አይኖርምን ለሚለው ጥያቄ፣ አስፈላጊ ጥያቄ ነው። የኢትዮጵያ መንግሥት እና የሰብአዊ ረድኤት ድርጅቶች ምን ያህል ገንዘብ እንደሚያስፈልግ አስታውቀዋል። አስር ሚሊዮን የሚሆኑ ሰዎች አስቸኳይ ጊዜ የምግብ እርዳታ የሚጠብቁ ናቸው። ተጨማሪ ስምንት ሚሊዮን ደግሞ የምግብ ዋስትና የላቸውም። ሁለት ነጥብ ሁለት ሚሊዮን የሚሆኑ ሕጻናት በምግብ እጥረት የማሰኑ ናቸው። አራት መቶ አምሳ ሺህ ሕፃናት ደግሞ ከባድ የምግብ እጥረት ገጥሟቸዋል። የሚያስፈልገው ገንዘብ አንድ ነጥብ አምስት ቢሊዮን ዶላር ነው። ያለው በጀት ግን ግማሹ ብቻ ነው። ስለሆነም የሚያስፈልገው ገንዘብ እስካሁን ከተሰጠው የበዛ ነው። ተጨማሪ የውጭ ረድኤት ያስፈልጋል ማለት ነው። ኢትዮጵያ ውስጥ ለሁለት ዓመታት ተኩል ያህል በሰብአዊ ረድኤት ዘርፎች እንደ ሰሩ የተናገሩት አንደርሰን፣ የዩናይትድ ስቴትስ ቡድን መሪ ግን ለብዙ ዓመታት በኢትዮጵያ እንደ ሰሩ የቡድኑ አባላት የሆኑ ኢትዮጵያውያንም እንዳሉበት አንደርሰን ሳይገልጹ አላለፉም። የድርቁን ችግር በማቃለል ተግባር ለመርዳት የሚፈልጉ ካሉ ዳብልዩ ዳብልዩ ዶት ሲአይዲአይ ዶት ኦርግ በሚል ድረገጽ ውስጥ ገብተው ኢንፎርሜሽን ለማግኘት እንደሚችሉ ጆናታን አንደርሰን ገልጸዋል። በውጭ ሀገራት የተከሰቱ ቀውሶችን በማስወገድ ተግባር የሚረዳ የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ክፍል ከባድ አውሎ ነፋስን ርዕደ ምድርንና ድርቅን የመሳሰሉ ቀውሶች በደረሱባቸው የዓለም ሀገሮች የሚረዳ ተቋም ነው። ወደ ተከታዩ የመጽሔት ርዕስ እንሻገር። የሶሪያ የሰላም ድርድር ዛሬ እንደገና ተጀምሯል። ይሁን እንጂ ይህንን በአካባቢው ሰላምና መረጋጋት የመፍጠር ጥረት ክፋት አሳቢዎች ሊያደናቅፉት ውስጥ ውስጡን ጥረት ሊያደርጉ እንደሚችሉ ስቴፋን ዲሜትስቱራ አስታወቁ። የተባበሩት መንግሥታት የሶሪያ ጉዳይ ልዑክ ዲ ሚስቱራ እንዲህ አይነቶቹ ጥረቶች እንዲያውም ይበልጥ እንደሚያጠነክሯቸውና ለአውዳሚው ጦርነት የፖለቲካ መፍትሄ ለማስገኘትም በጽናት እንዲሰሩ እንደሚያደርጓቸው ነው የገለጡት። ድርድሮቹ እየተካሄዱ ካሉባት ጄኔቫ ሪፖርተራችን ሊሳሽ ላይን ያስተላለፈችውን ዘገባ ዝርዝር ሰለሞን አባት ይዞ ቀርበዋል። የሶሪያ ተፋላሚ ወገኖች ፊት ለፊት ተገናኝተው ለመነጋገር አሻፈረን እያሉ ነው። በመሆኑም ሁለቱንም ለማቀራረብ እየጣሩ ያሉት የመንግስታቱ ድርጅት መልእክተኛ ስቲቨን ዴሚስቱራ የአንዱን ሀሳብ ወደ ሌላው የዚያኛውንም ወደዚያኛው እየወሰዱ የማሸማገሉንና የመመካከሩን ሥራ እያከናወኑ ነው። ሁኔታው ትርጉም ያላቸውን ጭብጦች እያነሱ ለመምከር እክል እንደማይፈጥርባቸው ልዑኩ ተናግረዋል። ንግግሮቹ ሶሪያን ማስተዳደር አዲስ ሕገ መንግስት መቅረጽ በመጪው አንድ አመት ከመንፈቅ ውስጥም የችግሮቹ ሁሉ መፍቻ እናት ብለው የጠሩትን የሽግግር መንግስት መምረጥ በሚቻልባቸው ሁኔታዎች ላይ ነው የሚመክሩት። ቀደም ያሉት ንግግሮች የተስተጓጐሉት የፕሬዚደንት ባሻር አላሳድ እጣ ፈንታ ወይም ቦታ ምን ይሁን በሚል ጥያቄ ላይ ወገኖቹ መንታ መንገድ ላይ በመለያየታቸው ነው። የአሳድ ጉዳይ ጥያቄ ውስጥ ሊገባ አይችልም የሚሉት የመንግስቱ ተደራዳሪዎች በተባበሩት መንግስታት ድርጅት የበላይ ክትትል የሚደረግን ምርጫ ሐሳብ አይደግፉም። ተቃዋሚዎቹ ደግሞ አሳድ የሚባሉ ሰው በአዲሱ መንግስት ውስጥ ማየትም መስማትም አንፈልግም ሲሉ ቆይተዋል። ከዚህ ዛሬ ከተጀመረው ንግግር ጋር ተያይዞ በጉዳዩ ላይ ዴሚስቱራ ሐሳብ ከመስጠት ቢቆጠቡም ችግሮች ግን ሊኖሩ እንደሚችሉ አልሸሸጉም። በዚህና በመጪዎቹም የድርድር ዙሮች የመነጋገር ፍላጎት እንደሌላቸው የሚጠቁሙ ምልክቶችን ካላየን በእርግጥም ይኖራሉ ብለን አንጠብቅም። ጉዳዩን የሶሪያ ድጋፍ ዓለም አቀፍ ቡድን ተባባሪ ሊቃና መናብርቱ ወደሆኑት ተጽዕኖም ወዳላቸው ወደ ሩሲያና ወደ አሜሪካ እንዲሁም ወደ የጸጥታው ጥበቃ ምክር ቤቱ እንወስደዋለን። ድርድሮቹ መሥራት አለባቸው ብለው እንደሚያምኑ ዴሚስቱራ ገልጸዋል። ጦርነቱ እጅግ አሳዛኝና አስፈሪ ጉዳት ማድረሱን አስታውሰዋል። ባለፉት አምስት ዓመታት የጦርነት እሳት የሁለት መቶ ሐምሳ ሺህ ሰው ሕይወት መብላቱን ተናግረዋል። ከስድስት ነጥብ አምስት ሚሊዮን በላይ ቁጥር ያለው ሰው በሀገር ውስጥ ተፈናቅሏል፣ ግማሽ ያህሉ ሕፃናት ናቸው። ከሦስት ሚሊዮን በላይ ሰው ደግሞ ወደ የጎረቤት አገሩና ርቆም ተሰዷል። ዛሬ እንደገና የተጀመረው የድርድር ሂደት ለሶሪያ መጻኢ ዕጣ ብቸኛ ተስፋ ነው ይላሉ ዴሚስቱራ። ሌላ አማራጭ የለም። ይህ ካልሰራ በዚህ እንሄዳለን የሚባልበት የክት መንገድ የለም። Well, as far as I know, the only plan B available is return to war. እኔ የምረዳው ብቸኛው ተለዋጭ መንገድ የጦርነት መንገድ ነው። ወደ ጦርነት ከተገባ ደግሞ ከቀደመውም የከፋ ሊሆን ይችላል። የአሁኑ የድርድር ዙር የሚጠናቀቀው የፊታችን መጋቢት አስራ አምስት ነው። ከዚያ በኋላ ደግሞ ከአንድ ሳምንት እስከ አስር ቀናት ከሚሆን ጊዜ በኋላ ይቀጥላል። በጠቅላላው የሶስት ዙር ድርድሮች ይኖራሉ ብለው እንደሚያስቡ ስቲቨን ደ ሚስቱራ አመልክተዋል። በእርግጥ አሉ የመንግስታቱ ድርጅት መልእክተኛ፣ ያኔ ስምምነት ላይ አይደረስም፣ ለሰላም የምናደርገው ጉዞ ግልጽ መሪ ካርታ ግን ይኖረናል።